ጤናና አካባቢ። ኢትዮጵያ ውስጥ የአጣዳፊ ተቅማጥና ተውከት በሽታ በየጊዜው ይከሰታል። ኮሌራ ተብሎ ስሙ ባይገለጽም በቅርቡ ግን ችግሩ በይፋ በስሙ ተጠርቷል። የጤና ባለሙያዎች በንጽህና ጉድለት ምክንያት እንደሚከሰት የሚያሳስቡት ይሄ በሽታ ሕብረተሰቡ አስፈላጊውን ጥንቃቄ በማድረግ ጤናውን እንዲጠብቅ ይመክራሉ። አጣዳፊ ተቅማጥና ተውከት የሚያስከትለው ኮሌራ በዋና ከተማ አዲስ አበባ ዘጠኝ ክፍላተ ከተሞች እንዲሁም በኦሮሚያ፣ አማራና ትግራይ ክልሎች መከሰቱ ተገልጾ ህብረተሰቡ ጤናውን እንዲጠብቅ እየተነገረ ነው። ባለፉት ሳምንታት በተለይ በሽታው በአዲስ አበባና በኦሮሚያ ክልል መስፋፋቱን የኢትዮጵያ የማህበረሰብ ጤና ተቋም ባለፈው ሳምንት አመልክቷል። በአንድ ከተማ ወይም አካባቢ በሽታው መከሰቱ በይፋ ከታወቀ፣ ህብረተሰቡ ሊያደርጋቸው የሚገባቸው ጥንቃቄዎች አሉ። በዚህ ረገድ ሙያዊ ምክር እንዲለግሱን የጠየቅናቸው በኢትዮጵያ የዓለም የጤና ድርጅት የጤና ማበልጸግ ባለሙያ አቶ ዋሲሁን መላኩ በሽታው በተለይ ሰዎች በሚመገቡት ምግብና በሚጠጡት ውሃ አማካኝነት ሊተላለፍ እንደሚችል በማስገንዘብ ህብረተሰቡ በሽታውን ለመከላከል ማድረግ የሚገባውን እንዲህ ይመክራሉ። በተለይ በሽታው የሚተላለፈው ንጽህናው ብቻ ሳይሆን በተለይ የምንጠጣው የውሃ ምንጭ እና ለምግብ ስራዎችን ለማጠብም ንጽህና ለመጠቀም የምንጠቀምበት ውሃ ስለሆነ በተቻለ መጠን የምንጠጣውን ውሃና ለምግብ አገልግሎት እና ለመሳሰሉት ነገሮች የምንጠቀምበትን የውሃ ማከሚያ ታብሌቶች ወይም ኬሚካሎችን በመጠቀም ውሃውን ንጽህናውን መጠበቅና በንጹህ እቃ ወይም ባልተበከለ በየጊዜው እየታጠበ ንጽህና በሚጠበቅ ውሃ መጠቀም ይኖርብናል። በሁለተኛ ደረጃ እንደዚሁም ደግሞ የምንመገባቸው ምግቦች በተለይም ደግሞ እነዚህ ያልበሰሉ ምግቦች የተለያዩ አትክልትን ጨምሮ በአብዛኛው በሰው እጅ ንክኪ በንግድም እንደዚሁም በመሳሰሉት ከሰው ወደ ሰው የሚተላለፉ በመሆናቸው እነዚህን አትክልቶች በማብሰል እና ትኩሱን በመብላት እንደዚሁም የተረፉ እንኳን ካለ ንጽህናው በተጠበቀ እቃዎች መጠቀም ያስፈልጋል። ስለ ንጽህና ሲወሳ ከሁሉ አስቀድሞ መታሰብ ያለበት የአካባቢ ንጽህና ጉዳይ መሆኑን ይናገራሉ አቷ ሲሆን ሰዎች የሚጠጡትም ሆነ የሚበሉት ንጽህናው እንዲጠበቅ በየአካባቢው የመጸዳጃ ሁኔታዎች ላይ ጥንቃቄ ማድረግና ጽዳታቸውን መጠበቅ እንደሚገባቸውም ያሳስባሉ። በመጸዳዳት ሂደት ጥንቃቄ አለማድረጋቸው ሊያስከትል የሚችለውን የጤና መዘዝም እንዲህ ያስረዳሉ። ሰዎች አካባቢያቸውን ማጽዳት በተለይም ደግሞ ከሰው አይነ ምድር ጋር ንክኪ በሚደረግበት ጊዜ ልጆችን በጨዋታ ጊዜ እንደዚሁም በተለያየ መንገድ ሰው በአካባቢው በሚያደርገው ኢንተራክሽን ወይም ንክኪ እንደዚሁ በዛ መልክ ሊተላለፍ የሚችል በመሆኑ በአካባቢያችን ያለውን የመጸዳጃ ሁኔታዎችን በእንትን በማለት በሽንት ቤት እና በመሳሰሉት መጠቀም ያስፈልጋል። በአብዛኛው የሚተላለፈው በዛ በሽታ የተያዘ ሰው አይነ ምድሩን በትክክለኛ በመጸዳጃ ቤት ከመጠቀም ፋንታ በአካባቢ በሚያደርገው አካባቢ ከሆነ ከምግብና ከመጠጥ ውሃ ጋር ንክኪ ሊፈጠር ይችላል። በእጁ ተበከለ ምግብም ሊሆን ይችላል፣ ወይም እቃዎች ሊሆን ይችላሉ፣ ወይም ከአካባቢ ሊሆን ይችላል። ስለዚህ በሰው ንክኪ ነው። በሁለተኛ ደግሞ እንደዚሁ ነፍሳቶች በተለይም በዝንብ ምክንያት ከአይነ ምድር ወደ ምግብ መጠጥ ወይም ቀጥታ ከሰው ጋር ለምሳሌ በአፍ አካባቢ እንደዚህ በሚደረግ ንክኪ እንደዛ ሊተላለፍ ይችላል። ስለዚህ በዋነኛነት እንዳልኩሽ መነሻው የታወቀ ነው። ስለዚህ በዚህ በሽታ የተያዘ ሰው መኖር አለበት መጀመሪያ። ከዛም ቀጥሎ ደግሞ በበሽታው የተያዘ ሰው አይነ ምድር በሽታውን ሊያመጣ የሚችለውን ጀርም የያዘ በመሆኑ ማንኛውም ከዛ አይነ ምድር ጋር ንክኪ ሊፈጥሩ የሚችሉ ነገሮች ቀጥታ ወደ አፍ በሚደረግ ንክኪ ሊተላለፍ ይችላል። ስለ ውሃ ማከሚያ አንስተው ነበረ፣ አቶ ዋሲሁን ቅድም። እንደው ይሄ የውሃ ማከሚያ ኬሚካል በቀላሉ ህዝብ ሊያገኘው ይችላል ወይ? እንግዲህ አንዱ ትልቁ ቻሌንጅ ወይም ተግዳሮት የምንለው ይሄንን የምንጠጣውን ውሃ ወይም ለማብሰልም ለምግብ የምንጠቀምበትን ውሃ ማከሚያ ኬሚካል በስፋትና በሁሉም ቦታ ማግኘት ነው። በከተሞች አካባቢ በመድኃኒት ቤቶች ይገኛል፣ እንደዚሁም በገጠርም እንደዚሁ እጥረት አለ። ላይገኝ የሚችልበትም ሁኔታ አለ። ነገር ግን በአብዛኛው በከተሞች አካባቢ በመድኃኒት ቤት አካባቢ ይገኛል። ለዚህም ትምህርት በየጊዜው እየተሰጠ ነው። እኔ እስከማውቀው ድረስ በየመድኃኒት ቤቶቹ በተለይ በከተሞች ጋር ለማግኘት የሚቻልበት እድል አለ። እጥረትም ያለባቸው አካባቢዎች አሉና ያን ጊዜ ነው እንግዲህ ትልቁ ተግዳሮት። በአንድ በኩል ውሃ ያከማቹ ጠጡ እንላለን፣ በሌላ በኩል እንደዚህ አይነት እጥረት ሊኖር ስለሚችል እንደዚህ በተቻለ መጠን ደግሞ ውሃን እያፈላችሁ አቀዝቅዛችሁ ንጽህናው በተጠበቀ የውሃ ማጠራቀሚያ እያስቀመጣችሁ ተጠቀሙ ብለንም እናስተምራለን። እንግዲህ እሱም ደግሞ ቻሌንጅ አለው። አሁን እንደምታውቂው ማገዶ ችግር ነው በየአካባቢው። ስለዚህ ሰው ደግሞ የራሱ ፕራዮሪቲ ያለው ማስተማሩም ራሱ ተግዳሮት ነው። ዞሮ ዞሮ ግን ያሉትን አማራጮች ማስተማሩ በዋነኛነት የማይታለፍ ነው። ይሄ በሽታ በሀገሪቱ የዛሬ ሁለት ዓመትም በተለይ በትላልቅ ከተሞች እንደ አዲስ አበባና ባህር ዳር በመሳሰሉት ማለት ነው ተከስቶ እንደነበር ያስታወሱት አቶዋ ሲሆን በክረምት ወቅት ወይም ወቅቱ ሲቃረብ እንደሚያጋጥምም አንስተዋል። ይህን ታሳቢ በማድረግም በየጊዜው የሚመለከተው የጤና አካል ለህብረተሰቡ ተከታታይ የማንቂያ ትምህርቶች ለመስጠት እንደሚሞክርም ገልጸውልናል። በተለይ ሁሉም የጤና ጥበቃው ሲስተም ስርዓቱ ሁልጊዜም ቢሆን ይህንን እንደ ትምህርትና እንደ ዋነኛ ስራ ይዞ ስለሚሄድ በየጊዜው እንደዚህ አይነት ተከታታይ ትምህርቶችን በመስጠት ተከታታይ ማንቂያ መልእክቶችን በመስጠት አስፈላጊ ጥንቃቄ እንዲደረግ ብዙ ጊዜ ይሞከራል። በተለይም ደግሞ አሁን እንደምታውቂው በየጤና ኤክስቴንሽንም በየማህበረሰቡ የጤና ጥበቃ ጥሩ ሲስተም ስላለ በአብዛኛው በኮሚኒቲ ሌቨል ይሄ ትምህርቱ በየጊዜው የሚሰጥበት ሁኔታ ይኖራል። ዞሮ ዞሮ ሁልጊዜም ቢሆን ማስተማር እንዳለ ነው። በሌላ በኩል ደግሞ ብዙ ህብረተሰቡ ከኢኮኖሚም፣ ከትምህርትም፣ ከእውቀትም በየጊዜው እየተሻሻለ የራሱን የመከላከል ስራ የሚሰራበት ሁኔታም ይኖራል። የጤና ጥበቃ ብቻ ዘርፍም አይደለም ይሄ ጉዳይ። ምክንያቱም ስለ ሽንት ስናስብ የአካባቢ ንጽህና ስናስብ ሌሎች የትምህርቱንም ነገር ስናስብ የሌሎችንም ሴክተሮች ተሳትፎም ይጠይቃል። የዓለም የጤና ድርጅት መረጃ እንደሚያሳየው አጣዳፊ ተቅማጥና ተውከት የሚያስከትለው ኮሌራ በሰዓታት ውስጥ ሊገድል የሚችል በሽታ ነው። ጥናቶችን የጠቀሰው የድርጅቱ መረጃ በየዓመቱ ከ1.3 ሚሊዮን እስከ አራት ሚሊዮን የሚደርስ ህዝብ በመላው ዓለም በኮሌራ እንደሚያዝ ያመለክታል። በዚህ በሽታም ከ21 ሺህ እስከ 143 ሺህ ገደማ ህዝብ በመላው ዓለም ህይወቱን ያጣል። ምንም እንኳን በሽታው ገዳይ ነው ቢባልም ተገቢው የሕክምና ክትትልና ጥንቃቄ ከተደረገ 80 በመቶ ታማሚ እንደሚድን ነው ያመለከተው የዓለም የጤና ድርጅት የጤና ማበልጸግ ባለሙያው አቶ ዋ ሲሆን፣ ሰዎች ሊያደርጉት ይገባል ካሉት አንዱ በዚህ በሽታ ለተያዘ ሰው የሚደረገው የቤት ውስጥ ሕክምና ነው። የአተት በሽታ መከላከል ይቻላል። በጣም መቀላሉ ውስጥ አንደኛ የምንጠጣውን ለምግብ መስሪያ የምንጠቀምባቸውን ማንኛውም የውሃ አቅርቦታችንን ቅድም እንዳልኩት እንግዲህ የውሃ ማከሚያ ኬሚካሎችን በመጠቀም እና ባለሙያዎቹ ደግሞ ዝርዝር ያጠቃቀሙን በሚገልጹት መሰረት በመጠቀም የምንጠጣውን ውሀ እስከ ጀርም ነጻ ማድረግ ይቻላል። ስለዚህም በአትክልት መከላከል ይቻላል። ሁለተኛ ደግሞ የምንበላቸውን አትክልቶች በተለይ ከዚህ ከክረምቱ ጋር ቅድም እንዳልኩሽ ከእርሻ ቦታ ላይ ነው የሚመጡት። እንደዚሁም ደግሞ ምናልባትም የመጸዳዣ ሙሉ በሙሉ የምንጠቀምበት ባለመሆኑ እንደዚህ አይነት አትክልቶች ከእርሻ ቦታዎች ላይ ሲመጡ እና በሰው እጅ ደግሞ ከንግድ ወደ ንግድ ስለሚተላለፉ እነሱን አስቀድመን በአብዛኛው የሚመረጠው አብስሎ መብላት ነው። ሶስተኛ ያው ሽንት ቤት ወይም መጸዳጃ ቤት መጠቀም ያስፈልጋል። አጣዳፊ ተቅማጥ እና ትውከት በሚያጋጥም ጊዜ በቤት ውስጥ አዋሬስ የምንለው አለ። አንድ ሰው በተቅማጥ ሲያዝ ያንን በተቅማጥ የሚወጣውን ሰውነት ውሃና በተፈጥሮ ሰውነታችን የሚገኙ ማንኛውም ንጥረ ነገሮች እያለቁ ስለሚሄዱ ያንን ሊተካ የሚችል ነው አዋሬስ። ስለዚህ ያንን አዋሬስ በቤት ውስጥ በመጠቀም ወደ ጤና ተቋም መሄድና እዛ አስፈላጊውን ሕክምና ማድረግ ያስፈልጋል። በየሳምንቱ ማክሰኞ ስለተከሰተው ተላላፊ በሽታ መግለጫ እንደሚሰጥ የሚገለጸው የኢትዮጵያ የማህበረሰብ ጤና ተቋም ለዛሬ ያለው መረጃ እንዲያካፍለን ከትናንት ጀምሮ በተደጋጋሚ በመደወል ስንጠይቅ ነበር። የተቋሙ የሕዝብ ግንኙነት ባለሙያዎች ከጤና ጥበቃ ጋር በመተባበር ይህም መግለጫ የሚሰጡት አንድ ባለሙያ መሆናቸውን በመግለጽ ዛሬን እንድንጠብቅ ቢነግሩንም ዛሬ የተባሉት ግለሰብ መግለጫ እንደማይሰጡ ለመረዳት ችለናል። የህዝብ ግንኙነቷ ወይዘሮ ምንትዋብ ግደይ ጋዜጣዊ መግለጫ በጽሁፍ ለመበተን መዘጋጀታቸውን ሆኖም ግን ኢንተርኔት ግንኙነት ባለመኖሩ እንዳልቻሉ ገልጸውልን፣ ከሰዓታት በኋላ በድጋሚ እንድንደውል ቀጥረውን ደጋግመን ብንደውልም ስልካቸውን ባለማንሳታቸው ልናገኛቸው አልቻልንም። በነገራችን ላይ ተቋሙ እንዲህ ያለውን የህብረተሰቡን ጤና የሚመለከት ጠቃሚ መረጃ ለህዝብ የማዳረስ ኃላፊነት በጤና ጥበቃ እንደተሰጠው ቢነገረንም የሚመለከታቸው ኃላፊዎች ግን ከትናንት ከቀትር በኋላ ጀምረን ቀደም ሲል እንደገለጽነው፣ በተደጋጋሚ ላቀረብንላቸው ማብራሪያ የመስጠት ጥያቄ ለመተባበር ፈቃደኞች ሳይሆኑልን እንደቀሩ ለመግለጽ እንወዳለን። ከዚህ ተቋም የመረጃ ምንጮች በተዘዋዋሪ ለመረዳት እንደቻል ነው የኮሌራ በሽታ አዲስ አበባ ውስጥ እየተስፋፋ መሄዱንና የታማሚዎች ቁጥርም መጨመሩን ነው። ህብረተሰቡ የግል ንጽህናውን በመጠበቅ ቀደም ሲል አቶ ዋሲሁን የገለጿቸውን አስፈላጊ ጥንቃቄዎች በማድረግ ጤናውን እንዲጠብቅ በማሳሰብ በዚሁ የዕለቱን መሰናዶ እናብቃ። የጤና ማበልጸግ ባለሙያው አቶ ዋሲሁን መላኩ ለሰጡን ሙያዊ ምክር በእናንተ በአድማጮች ስም እናመሰግናለን።